የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን ለዘመናት መፍትሄ አተው ሲንከባለሉ የቆዩ ችግሮችን ሳይንሳዊ በሆነ መንገድ በማጥናት ለውሳኔ ሰጪ ክፍሎች የመፍትሄ ሀሳብ የሚጠቁም እንዲሁም ለመንግስትም ሆነ ለፌዴሬሽን ምክር ቤት ግብዓት የሚሆን ጥናትና ምርምር የሚያቀርብ እንጂ በራሱ ውሳኔ ሰጪ አካል አለመሆኑን በተለይ ለዲደብልዩ የገለጹት በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ዋና ሰብሳቢ አቶ ተስፋዬ ዳባ ረቂቅ አዋጁ በመንግስት አማካኝነት ለህዝብ ተወካዮች ምክር ቤት ለውይይት የቀረበበት ሂደትም ሆነ ያልተጠበቀበት መንገድ ምንም የህግ ጥሰት የሌለበት ነው ብለዋል። የኮሚሽኑ ረቂቅ አዋጅ የሚኒስትሮች ምክር ቤት ነው ወይም መንግስት በህገ መንግስቱ አንቀጽ ሰባት መሰረት ባለው ስልጣን አዋጅ እንዲታወጁለት በጠየቀን መሰረት ነው እንግዲህ ይሄ ረቂቅ አዋጅ ወደ እኛ የመጣው ማለት ነው። ወደ ምክር ቤቱ ምንም እሰት የለውም። ጥናት እንዲያጠና ነው የተፈለገው። ጥናት አጥንቶ የውሳኔ ሀሳብ ለሚመለከታቸው በተለይም ለጠቅላይ ሚኒስትሩ፣ ለህዝብ ተወካዮች ምክር ቤት፣ ለፌዴሬሽን ምክር ቤት እንዲያቀርብ ነው የተወሰነ ማለት ነው። ህገ መንግስቱ የማንነትና የክልሎች የድንበር ጉዳይ ግጭቶችን አጣርቶ እንዲወስን ምንም እንኳን ለፌዴሬሽን ምክር ቤት ስልጣን ቢሰጥም፣ በየትኛውም አንቀጽ ላይ ግን ስለ ማንነትና ስለ ክልሎች ድንበርና አስተዳደር ጉዳይ የሚያጠናም ሆነ ሀሳብ የሚያቀርብ ተቋም አይቋቋም የሚል ሀሳብ እንዳልሰፈረ አቶ ተስፋይ ጨምረው አብራርተውልናል። ጥናት የማጥናት ጉዳይ ስለሆነ ከህገ መንግስቱ ጋር የሚያጋጨው ነገር የለም። ይህንን ጥናት ደግሞ እንኳን በፓርላማ ደረጃ የሚቋቋም ኮሚሽን አይደለም። በዩኒቨርስቲዎችም፣ በተለያዩ ታዋቂ ቲንክ ታንክ ግሩፖችም ሊጠና የሚችል ጉዳይ ነው እና የጥናት ጉዳይ ነው፣ ውሳኔ የመስጠት ጉዳይ አይደለም። የትግራይ ክልል መስተዳድር የህዝብ ተወካዮች ምክር ቤት ተወያይቶ በአብላጫ ድምጽ ያጸደቀው የአስተዳደር ወሰንና የማንነት ኮሚሽን መቋቋም ህገ መንግስታዊ አይደለም የሚል እምነት ካለው ቀጣዩ ስራው ሊሆን የሚገባው ለፌዴሬሽኑ ምክር ቤት በህዝብ እንደራሴዎቹ አማካኝነት አቤቱታ ማቅረብ ነበር ይላሉ አቶ ተስፋዬ። በምክር ቤት ደረጃ የወጣን አንድን አዋጅ በእኔ ክልል ተፈፃሚነት የለውም ብሎ ማንኛውም ምልል መቃወም አይችልም። የህገ መንግስት ትርጉም ያስፈልገዋል ከተባለ በቀጥታ ለፌዴሬሽን ምክር ቤት ማቅረብ ይችላል። የኢትዮጵያ ህገ መንግስት አንቀጽ ሀምሳ ዘጠኝ በዚህ ህገ መንግስት በግልጽ በተለይ ካልተደነገገ በስተቀር ማናቸውም ውሳኔዎች የሚተላለፉት በምክር ቤቱ አብላጫ ድምፅ ነው በማለት የፌዴራል መንግስቱ ምክር ቤት በአብላጫ ድጋፍ ያሳለፈው ህግ የሀገሪቱ ህግ እንደሚሆን መደንገጉን አቶ ተስፋ ያስረዳሉ። በመሆኑም የአስተዳደር ወሰን እና የማንነት ጉዳዮች ኮሚሽን አዋጅም በህዝብ ተወካዮች ምክር ቤት በአብላጫ ድምፅ ውሳኔ የተሰጠበት በመሆኑ የትግራይ ክልላዊ መንግስትም ለአዋጁ መገዛት ይኖርበታል ብለዋል። ከዚህ ውጭ ኮሚሽኑ ወደ ስራ ከገባ በኋላ ወደ ትግራይ ክልል ለጥናት የሚሄድበት አጋጣሚ ቢኖርና የክልሉ መንግስት ለመተባበር ፈቃደኛ ካልሆነ የህግ አስፈጻሚው አካል የተወካዮች ምክር ቤት ያጸደቀውን ደንብ የማስከበሩን ስራ ይጀምራል ነው ያሉት። በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ዋና ሰብሳቢ አቶ ተስፌ ዳባ ሞ አባላት ተሰይመውለት ወደ ስራ ሊገባ ሲል ወደዛ አካባቢ የሚሄዱ ከሆነና ወደዛ ሲሄዱ አናስገባም ካሉ ህግን ያለመፈፀም ጉዳይ ነው የሚሆነው። ስለዚህ የህግ አስፈጻሚው ስራ እዛ ላይ ይጀምራል ማለት ነው። አስቸጋሪ ሁኔታ ከተፈጠረ ጠቅላይ ሚኒስትሩንም ጠርተን ማነጋገር እንደምንችል በህገ መንግስቱ የተቀመጠ ጉዳይ አለ ማለት ነው። መንግስት ደግሞ ይህንን ጉዳይ ተቀብሎ የማስፈጸም ግዴታ አለበት ማለት ነው። ይህ በእንዲህ እንዳለ የህዝብ ተወካዮች ምክር ቤት ለአስተዳደር ወሰንና ማንነት ጉዳዮች ኮሚሽን እና ለእርቀ ሰላም ኮሚሽን ለእያንዳንዳቸው በእጩነት የቀረቡለትን አርባ አንድ አባላት ሹመት መርምሮ አጽድቋል። ይሁን እንጂ የትግራይ ክልል ፍትህ ቢሮ ማንኛውም የፌዴራል መንግስት ህግ የሚወጣውና ተቀባይነት የሚኖረው በፌ የፌዴራል ነጋሪት ጋዜጣ መሆኑ በህግ ቢደነገግም አዋጁ ግን ቁጥር ሳይኖረው እንዲሁም በነጋሪት ጋዜጣ ሳይታተም የኮሚሽኑ አባላት ምርጫ መካሄዱ ሌላው የህግ ጥሰት ነው፣ ተቀባይነትም የለውም ሲል በድጋሚ ተቃውሟል። አቶ ተስፋዬ ግን አዋጁ በህዝብ ተወካዮች ምክር ቤት ድህረ ገጽ ጭምር መውጣቱን እና የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን ማቋቋሚያዎች ቁጥር 1102 እዝባር 2011 በሚል መጽደቁን ተናግረዋል። አዋጁም በፕሬዚዳንቱ ተፈርሞ ለህትመት መላኩን እና በህገ መንግስት መንግስቱም አንድ አዋጅ በወጣ በ15 ቀናት ውስጥ በፕሬዝዳንቱ መፈረም እንዳለበት መደንገጉን በማስታወስ ከተፈረመ በኋላ በህግ ክፍሉ በኩል የእርማት ስራው ተጠናቆ ለህትመት መላኩንና በቅርቡም እንደሚወጣ አስታውቀዋል።